አቶ ኡስማን የሆሮ ጉድሮ ወለጋ ዞን አሙሮ ወረዳ ነዋሪ ሲሆኑ አንድ የቤተሰባቸው አባል በአሙሮ ወረዳ ሕይወታቸው ማለፉን ተናግረዋል። ከመስከረም ወር መጀመሪያ አንስቶ በዚሁ አካባቢ በደረሱት ጥቃቶች አምስት የሚደርሱ ሰዎች ሕይወት ማለፉንም ገልጸዋል። ዛሬም በወረዳዋ ሁለት ሰዎች በታጣቂዎች መገደላቸውን አመልክተዋል። በአሙሮ ወረዳ አገምሳ፣ ዶበን፣ ጎዳ እና ሌሎችም ስፍራዎች ሽፍቶች የአርሶ አደሮችን ንብረት በተደጋጋሚ መዝረፋቸውን አክሏል።

ሌትም ቀን የማይለየው እርሻ በነብሱ ስራቻ ህዝቡ ቤት ነው የሚያደርግ። ጉዳት የሚያደርሱት ምንድን ናቸው? ወታደር ናቸው ወይስ ምንድን ናቸው? ገበሬውን ነው የሚቀናቀም። በወረዳዋ ስር በሚገኙት የተለያዩ ቀበሌዎች ውስጥ በግብርና ስራ በተሰማሩ ነዋሪዎች ላይ በተደጋጋሚ ጥቃት እየተፈጸመ መሆኑን የነገሩን ሌሎች የአካባቢው ነዋሪዎችም አርሶ አደሩ ማሳውን ለቀው ወደ ከተማ እየሸሸ መሆኑን ገልጸዋል። ከዚህ በፊት አገምሳ በተባለ ስፍራ አለመግባባት ተፈጥሮ ችግሩ ችግሩ በሀገር ሽማግሌዎች በኩል በእርቅ እንዲፈታ ተደርጎ ነበረም ብሏል። የአካባቢያቸው የጸጥታ ችግር እንዲቀረፍ ለወረዳው አመራሮች ማመልከታቸውንና ችግሩ ይፈታል ከማለት ውጪም ዘላቂ መፍትሄ እስካሁን አለመገኘቱን አብራርተዋል። ዛሬም በወረዳ የሰው ህይወት ማለፉን የተናገሩ ሲሆን የተገደሉ ሰዎችም በአካባቢው ለረጅም ጊዜ የኖሩ አርሶ አደሮች መሆናቸውን አክለዋል።

በሆሮ ጉድሮ ወለጋ የአሙሩ ወረዳ ፖሊስ ጽህፈት ቤት ኃላፊ ሳጂን ጎበና ተርፋሳ የደረሰውን ጥቃት አስመልክቶ እንዳስታወቁት በወረዳው ሐሙስ ገበያ በተባለ ስፍራ ሁለት ሰዎች በታጣቂዎች መገደላቸውን ተናግረዋል። በስፍራውም የጸጥታ ኃይሎች ተሰማርቶ እንደሚገኙ አመልክተዋል። ትናንት ሐሙስ ገበያ በሚባል ቦታ ችግር ተፈጥሮ ነበር። የሁለት ሰዎች ህይወትም አልፏል። ጥቃቱ ይህ አማራ ነው ወይም ኦሮሞ ተብሎ ተለይቶ የደረሰ ጥቃት አይደለም። ችግሩ በሁሉም ላይ ነው የደረሰው። እንደ አጠቃላይ ህግን ለማስከበርም ከወረዳ እስከ ዞን ድረስ ችግሩን ለመቅረፍ እየተሰራ ይገኛል። ሁሉንም የወረዳችንን ነዋሪዎች እኩል ነው የምናገለግለው። አሁን በሁሉም ቀበሌዎች መደበኛ ፖሊስና ልዩ ፖሊስ ተሰማርተው ከህብረተሰቡ ጋር እየሰሩ ነው። አርሶ አደሩ ምርቱን በወቅቱ መሰብሰብ አለመቻሉን የጠቆሙት ነዋሪዎቹ በአእምሮ ወረዳ መስከረም 8 2013 ዓ ም እንዲሁ ሁለት ሰዎች ከገበያ እየተመለሱ ባሉበት ሰዓት ንብረታቸውን መዘረፋቸውንና በታጠቁ ኃይሎች ህይወታቸው ማለፉን ተናግረዋል። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።